ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። ርዕዮት ዓለሙ የብርታት ሽልማት አገኘች፣ የኢትዮጵያ የህብረት ንግድ የኢኮኖሚ ልማት ተምሳሌት ነው ተባለ፣ የሕፃኗ ቅድመ ሰው ግኝት የሉሲ ዝርያዎች ዛፍ ላይ ይወጡ እንደነበር አመለከተ፣ የሚል ርእሶች ነው ዛሬ የምንመለከተው። ሎስ አንጅለስ ታይምስ የተባለው ጋዜጣ ድረገጽ በአሁኑ ወቅት በእስር የምትገኘው የ31 ዓመት ዕድሜ ርዕዮት ዓለሙ ባለፈው ሳምንት በጋዜጠኝነት ስራቸው ባሳዩት ብርታት ከተሸለሙት ሴት ጋዜጠኞች አንዷ ሆናለች ይላል። ርዕዮት ተሸላሚ የሆነችው ባለፈው ሰኞ በበቨርሊ ሂልስ ሆቴል በተደረገው ዓለም አቀፍ የሴቶች ሚዲያ ተቋም ባዘጋጀው አመታዊ የሽልማት ሥነ ሥርዓት እንደሆነ ጋዜጣው ጠቅሷል። ተቋሙ በሙያቸው ብርታት ያሳዩ ሴት ጋዜጠኞችን በመሸለም የክብር ቦታ ይሰጣል። ርዕዮት ዓለሙ ሽልማቱን በአካል ለመረከብ ባትችልም በእስር ሆና እንኳን ዝምታን አልመረጠችም በማለት ጋዜጣው ከጻፈችው ጠቅሷል። ነጻነትን እና ዲሞክራሲን በመጠየቅ በተሰለፉት ላይ ተኩስ መክፈት፣ የተቃዋሚ ፓርቲ መሪዎችንና ጋዜጠኞችን ማሰር፣ የመናገር የመደራጀትና የፕረስ ነጻነትን ማገድ እንዲሁም ሙስናና የአንድ ጎሳ የበላይነት መንግስታችን ከሚፈጽማቸው መጥፎ ተግባራት ውስጥ ናቸው ማለቷን ጋዜጣው ጠቅሷል። ሪዩት አለሙ አያይዛም ለብርታቴ የምከፍለው ዋጋ እንዳለ ገነዘባለሁ። ያን ዋጋ ለመቀበልም ዝግጁ ነኝ ስትል ጽፋለች ይላል ሎስ አንጅለስ ታይምስ ጋዜጣ ላይ የወጣ ጽሑፍ። ኢሪን የተባለው የሰብአዊ ዜናና ትንተና አገልግሎት በበኩሉ ኢትዮጵያ በውጭ በሚደገፉ መንግስታዊ ያልሆኑ ቡድኖች ላይ የምታደርገው ገደብ እየጨመረ በሄደበት በአሁኑ ወቅት የሀገሪቱን የቡና ምርት ከፍ ያደረጉት የአገር ውስጥ የህብረት ሥራዎች የኢኮኖሚ ልማት ተምሳሌት ተደርገው እየተወሰዱ ነው ይላል። መንግስታዊ ያልሆኑ ድርጅቶች ኢትዮጵያ ውስጥ ሲሰሩ የቆዩት ለአርባ ዓመታት ያህል ቢሆንም ሀገሪቱ በጤና ጥበቃ በትምህርትና በኑሮ ደረጃ በዝቅተኛ ደረጃ እንደምትገኝ የተባበሩት መንግስታት ድርጅት የልማት ፕሮግራም አሃዝ አመልክቷል። ይህ ሁኔታም በተለይም በውጭ የሚረዱት መንግስታዊ ያልሆኑ ድርጅቶች ተጨባጭና ዘላቂ የሆነ እድገት በማምጣት ብቃታቸው ላይ ጥያቄ ወደ ማስነሳት እንዳመራ ኢሪን ጠቅሷል። በአንጻሩ ይላሉ የልማት ታዛቢዎችና የመንግስት አማካሪዎች የህብረት ስራው ሞዴል በጉዳዩ ለተጎዱት የልማት ባለቤትነት ይሰጣል። ይህም ለዘላቂ ለውጥ ያመቻቻል። በህብረት ስራ ላይ የተመሰረቱት ቡድኖች በአባላት ባለቤትነትና ሰራተኝነት የሚንቀሳቀሱ የንግድ ስራዎች ናቸው። ሁሉም አባላት በንግድ ስራው ላይ እኩል ድምፅ አላቸው። ከስራቸው የሚያገኙት ትርፍም እኩል ይደርሳቸዋል ይላል ዓለም አቀፍ የህብረት ስራ ውህደት። የኢትዮጵያ የቡና ኢንዱስትሪ በከፊልም ቢሆን በቡና የህብረት ሥራ አካላት ጥረት ምክንያት ከቅርብ ጊዜያት ወዲህ የማይናቅ እድገት አሳይቷል። ይህም መንግስታዊ ካልሆኑ ድርጅቶች ረድኤት ይልቅ የአገር ውስጥ የህብረት ስራዎች የበለጠ ውጤታማ መሆናቸውን እንደሚያመለክት ውጤቱን የሚደግፉት ወገኖች እንዳስገነዘቡ ኢሪን ጠቁሟል። ሌሎች ደግሞ በህብረት ስራ ላይ የተመሰረተው ሞዴል ብቻ ዘላቂ እድገት ሊያመጣ አይችልም። ስኬት ሊኖር የሚችለው የህብረት ስራው ክፍል መንግስታዊ ያልሆኑ ድርጅቶችና የኢትዮጵያ መንግስት ተባብረው ሲሰሩ ነው፣ በሚያስፈልግበት ጊዜም የውጭ መንግስታት እርዳታ ሲታከልበት ነው ማለታቸውን ኢሬን ጠቁሟል። የቡና የህብረት ንግድ ቡድኖችን በሚረዳው ኮስታ በተባለው ተቋም የሚሰሩት አቶ መሳይ ካሳየ በበኩላቸው ሰዎች ራሳቸውን እንዲችሉ የሚጥሩት መንግስታዊ ያልሆኑ ድርጅቶች ጥቂቶች ናቸው ይላሉ። ድርጅቶቹ ሁሉንም ነገር ራሳቸው ስለሚያቀርቡ ህብረተሰቡ በልማቱ ጥረት ላይ ምንም አይነት ሚና ሳይኖረው እንደ ለማኝ ተቀባይ ብቻ ይሆናል ማለት ነው ብለዋል አቶ መሳይ። እነዛ ድርጅቶች ሲሄዱ ታዲያ ብዙውን ጊዜ የረድኤት ፕሮግራሞች ይፈርሳሉ። አንዳንድ መንግስታዊ ያልሆኑ ድርጅቶች ደግሞ ከአጠቃላይ ባጀታቸው እስከ 75 ከመቶ የሚሆነውን በአስተዳደር ወጪ ላይ ነው የሚያውሉት። የህብረት ንግድ ቡድኖች የተሻለ ውጤት የሚኖራቸው በኢትዮጵያ ያለውን ቋሚ ችግር በዘላቂ የአቅም ግንባታ ላይ ስለሚያተኩር ነው ሲሉ አቶ መሳይ አስገንዝበዋል። የኢትዮጵያ የህብረት ንግድ አባት ተደርገው የሚታዩት አቶ ኃይሌ ገብሬም ተመሳሳይ አመለካከት ነው ያላቸው። እንደ አውሮፓ አቆጣጠር ከሺህ ዘጠኝ መቶ ዘጠና ዓመታት አንስቶ የመንግሥት የህብረት ስራ ቢሮን በኃላፊነት የመሩ ናቸው። መንግስታዊ ያልሆኑ ድርጅቶች ትልቅ ችግር ሲደርስ ጊዜያዊ ረድኤት ለማቅረብ ጥሩ ናቸው። ድህነትን በመቀነስ ተግባር ግን መፍትሔ አይሆኑም ማለታቸውን ኢሪን የተባለው የሰብአዊ ዜናና ትንተና አገልግሎት ዘግቧል። ሳይንቲፊክ አሜሪካን በተባለው የሳይንስና ምርምር መጽሔት ላይ የወጣ ጽሑፍ በበኩሉ ሰላም የሚል ስያሜ የተሰጣት 3.3 ሚሊዮን ዓመታት በፊት የነበረች ሕፃን ቅሪተ አካል የሉሲ ዝርያዎች ዛፍ ላይ ለመውጣት ይችሉ እንደነበር አመለከተች የሚል ጽሑፍ አውጥቷል። ቀና ብሎ የመራመዱ ሁኔታ በሰው ዘር አዝጋሚ ለውጥ ሂደት ውስጥ ትልቅ ነገር ተደርጎ ይታይ እንደነበር ጠቁሟል። ቆሞ ለመራመድ መቻል የቅድመ ሰው ዘሮችን በአዝርዕት ከተሸፈነው አካባቢያቸው ቀና ብለው ለማስተዋልና ሊደርስባቸው ከሚችለው አደጋ ለመከላከል እንዳስቻላቸው እንዲሁም መሳሪያ፣ ምግብና ሕፃናትን በተሻለ ዘዴ ለመሸከም እንዲሁም የርቀት ጉዞን በተሻለ መንገድ ለማቀላጠፍ እንደሚረዳ የሳይንስ ጠቢባን ሲናገሩ ቆይተዋል። በአራት እግር ይሄዱ የነበሩት የቅድመ ሰው ዝርያዎች በሁለት እግር ብቻ ወደ መራመድ ያመሩት እንዴት ነበር የሚለው ጥያቄ የጉዳዩ ተመራማሪዎችን ሲያከራክር ቆይቷል። አሁን ታዲያ ሂደቱ በአጭር ጊዜ ውስጥ የተከናወነ እንዳልነበር የሚያሳይ አዲስ ጥናት የቆዩቱን ማስረጃዎች አጠናክሯል። እንደ አውሮፓውያን አቆጣጠር በ1974 ዓ.ም የተገኘው የ3.2 ሚሊዮን ዓመታት ዕድሜ ያለው የሉሲ ቅሪት አካል መገኘት የቅድመ ሰው ዘሮቻችን ቆመው ወደ መራመድ መለወጥ የጀመሩት የአንጎላቸው መጠን ከመስፋፋቱ በፊት እንደሆነ አመልክቷል። ይሁንና አውስትራሎፒቴከስ አፋራ ንስሴ የተባሉት የሉሲ ዝርያዎች የኑሮ ዘዴ በመሬት ላይ የተወሰነ ነበር በሚሉና ኑሯቸውን በዛፍ ላይ ያሳልፉ ነበር በሚሉት ተመራማሪዎች መካከል የሞቀ ክርክር ሲካሄድ እንደቆየ መጽሔቱ ጠቁሟል። እንደ አውሮፓ አቆጣጠር በ2006 ዓ.ም ታዲያ ከ6 ዓመታት በፊት ማለት ነው በአሁኑ ወቅት በካሊፎርኒያ የሳይንስ አካዳሚ ባሉት ዶክተር ዘርእሰናይ ዓለም ሰገድ የሚመሩ ተመራማሪዎች በሚያስደንቅ ሁኔታ የተሟላ ቅሪት አካል ያላት በሶስት ዓመቷ የሞተች ሰላም የሚል ስም የተሰጣት ህፃን ኤ አፋረንሲስ እንደተገኘች አስታወቁ። የህፃኗ ቅሪት አካል የተገኘው ሉሲ ከተገኘችበት ጥቂት ኪሎ ሜትሮች በሚርቀው ደቂቃ በተባለው ቦታ እንደሆነ ሳይንቲፊክ አሜሪካን የተባለው መጽሔት አውስቷል። ተመራማሪው ዘር ሰናይና የሚድዌስተርን ዩኒቨርስቲው ተመራማሪ ደቪድ ግሪን ባደረጉት ሰፋ ያለትንተናም የመጀመሪያውን ግምገማ ማለትም በመሬት ላይ ብቻ ሳይሆን ዛፍ ላይ መውጣቱም የኑሯቸው አካል እንደነበረ እንዳረጋገጠ ሳይንቲፊክ አሜሪካን በተባለው የሳይንስ ምርምር መጽሔት ላይ የወጣው ጽሑፍ ገልጿል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን።